ጸጥታ የሰፈነበት ስፍራ ነው ቅጠሎች ሲረግፉ ንፋሱ ሲውለበለብና ዝንጀሮዎች ከዛፍ ዛፍ ሲዘሉ ጎልቶ ይሰማል ከርቀት ሲያዩት ከየትኛውም ደንና ጫካ የተለየ የማይመስል ስፍራ ነው ታዲያ ብዙም ሳይዘልቁ ነው እንደ አውሮፓውያን የዘመን አቆጣጠር በ1947 ዓመተ ምህረት የኡጋንዳ የቫይረስ ጥናት ማዕከል ተመራማሪዎች የቢጫ ወባ ቫይረስን ለመለየት የምርመራ ሥራ በማካሄድ ላይ ሳሉ ጫካውን መኖሪያቸው ባደረጉ ዝንጀሮዎች ደም ውስጥ የሌላ በጊዜው ያልታወቀ ቫይረስ ዝርያ ያገኙበትን 37 ሜትሮች ቁመት ያለውን ግዙፍ ማማ የሚያዩት። አሁን ዛሬ የዚህ ሁሉ ስጋት መንስኤ ለመሆን የበቃው ዚካ ገና ትናንት የታወቀ አዲስ ክስተትም አይደለም በዚያ በራቀ ዘመንና ስፍራ የተገኘ እንጂ መጠሪያ ስያሜውንም ከዚሁ ጫካ ነው ያገኘው፣ ከዚህ ካጫካ እናም ከበርካታ ስርታት በኋላ ዛሬ በብራዚል በብራዚልና በተቀሩት የምዕራቡ ዓለም አካባቢዎች ድንገት የጊዜው አሳሳቢ ፈተና ሆኖ በቃለ ጁሊስ ሊቷማ በኡጋንዳው የቫይረስ ጥናት ማከል ከፍተኛ የጥናት ባለሙያ ናቸው። ከምርምር ሀጋሮቻቸው ጋር ለበርካታ ዓመታት በዚካ ላይ ሲያካሂዱት የቆየው ጥናት ለዛሬው ሁነኛ መሰረት መሆን መቻሉን ያስረዳሉ ቫይረሱ ተለይቶ የታወቀው እዚህ ነው ሌሎች በርካታ የጥናት ሥራዎችም እዚሁ ጫካ ውስጥ ነው የተካሄዱት እንደተገለጸው እነኝህ ሁሉ የጥናት ሥራዎች እዚህ ስፍራ ባይካሄዱ ኑሮ ምናልባትም ቫይረሱ እስካሁንም ባልታወቀ አሊያም እንደ አዲስ በሽታ በተወሰደ ነበር በመሆኑም ጥሩነቱ አስቀድሞ የታወቀ ቫይረስ በመሆኑ እንዲህ እንዳሁኑ በወረርሽኝ መልክ ሲከሰት የግድ ከዜሮ መጀመር አይኖርብንም ተመራማሪዎች ከአሁን ቀደም 27 አይነት የቫይረስ ዝርያዎችንና 227 የትንኝ ዝርያዎችን እዚሁ ነው በጥናት ያረጋገጡት ወይም ያገኙት ኢቦላና ዌስት ናይል ቫይረስን ጨምሮ በአንድ ወቅት ብዙም አይታወቁ የነበር ዘመናዊ መጓጓዣዎች እና የከተሞች መስፋፋት ምክንያት ሆነው ዛሬ በቀላሉ ከነኛ ሩቅ አካባቢዎች ሰዎች ወደሚበዙባቸው ሌሎች ትላልቅ ስፍራዎች ተጓጉዘው ጭምር ዓለም አቀፍ ወረርሽኝ የከሰቱ ቁጥራቸው ከሰማኒያ በላይ የሚደርስ የቫይረስ ዝርያዎች ላይም በርካታ ጥናቶች ከዚሁ ስፍራ ነው የተከናወኑት። በተለያዩ የበሽታ አስተላላፊ የትንኝ ዝርያዎች ላይ በርካታ ጥናቶችን እንዳካሄዱት ኡጋንዳዊው ተመራማሪ ሉዊ ሙኮያያ እምነት ግን አሁንም ገና ብዙ ብዙ ስራዎች ይጠብቃሉ። እንደምታውቁት ቫይረሶችና የበሽታ አይነቶች ቦታ አይመርጡም፣ ድንበር አይገድባቸውም። እንበልና ዛሬ ካለበት ሱዳን፣ ዛምቢያ ወይም ኡጋንዳ ሊሆን ይችላል። በጥቂት ዓመታት ውስጥ ራሳቸውን ከዩናይትድ ስቴትስ ከአውሮፓ አለያም ሌላ አካባቢ ሊከስቱ ይችላሉ። ስለሆነም ሁላችንንም ሊያሳስቡን ይገባል። የዚካ ቫይረስ ምልክቶች ዛሬ በወረርሽኝ መልክ ከመታየታቸውና በወሲባዊ ግንኙነት መተላለፍ የመቻላቸውን እንዲሁም ገና በተወለዱ ሕጻናት የጭንቅላት ቅል ከመደበኛ መጠኑ በእጅጉ አንሶ የሚገኝበትን ያልተለመደ ሁኔታ ከመከሰታቸው አስቀድሞ በአመዛኙ ቀላልና ብዙም የማያሳስቡ ነበሩ። እዚያ ከበርካታ አስርታት በፊት ቫይረሱ ለመጀመሪያ ጊዜ ከተለየና ከታወቀባት ኡጋንዳ የሚገኙ ተመራማሪዎች ግን ለጥናቱ የሚያስፈልገው በጀት ከተገኘ አስፈላጊውን ቀጣይ ምርምር ዝግጁ መሆናቸውን ይናገራሉ።